You're with SBS Radio. ወደ ዝርዝር ዜናዎቹ ከማለፋችን በፊት ርዕሰ ዜናዎቹን እናስቀድማለን። ጠቅላይ ሚኒስትር ስኮት ሞሪሰን አብይ የዓለም አቀፍ ድንበሮች ለውጦችን አስታወቁ። የዋን ኔሽን ረቂቅ ድንጋጌ በሕግ መወሰኛ ምክር ቤት ውድቅ ሆነ የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው። ጠቅላይ ሚኒስትር ስኮት ሞሪሰን የተወሰኑ የቪዛ ባለቤቶች የልዩ ፈቃድ ማመልከቻ ሳያስገቡ ከዲሴምበር አንድ ጀምሮ ወደ አውስትሬሊያ መምጣት እንደሚችሉ ገለጡ። ቪዛዎቹ ከሚያካትቷቸው ውስጥ ባለሙያ ሠራተኞችና ዓለም አቀፍ ተማሪዎች እንዲሁም የሰብአዊና የሽርሽር ጊዜያዊ ሠራተኞች ይገኙባቸዋል። አቶ ሞሪሰን የዓለም አቀፍ መንገደኞች መምጣት አዘቦታዊ ሕይወት የመመለስ ምዕራፍ እንደሆነም ተናግረዋል። አክለውም በጃፓንና ኮሪያ የሚኖሩ የአውስትሬልያ ዜጎችም ከዲሴምበር አንድ ጀምሮ ያለ ልዩ ፍቃድ ጥየቃ ወደ አውስትሬልያ መምጣት እንደሚችሉም አስታውቀዋል። የዋን ኔሽን ጸረ ኮቪድ-19 ክትባት ረቂቅ ድንጋጌ በሕግ መወሰኛ ምክር ቤት ውድቅ ሆነ። ውድቅ የሆነው የዋን ኔሽን ረቂቅ ሕግ አምስት የመንግሥት ሕግ መወሰኛ ምክር ቤት አባላትን ድጋፍ አግኝቶ ነበር። ከሊብራልስ ፓርቲ በኩል ጄራልድ ሬኒክ፣ አሌክስ አንቲክና ኮንቼታ ቬሪቫንቲ ዌልስ ሲደግፉ ከናሽናልስ ፓርቲ ወገን ማት ካናቫንና ሳም ማክመህን ድጋፋቸውን ሰጥተዋል። የፌዴራል መንግስቱ የሕግ መወሰኛ ምክር ቤት አባላት የሞሪሰን መንግስትን የአረጋውያን ክብካቤና የክፍለ አገር መንግስታት የሕዝብ ጤና ትእዛዞችን ተቃርነዋል። ይሁንና ጠቅላይ ሚኒስትር ስኮት ሞሪሰን ከዋን ኔሽን ጋር ወግነው የተቃርኖ ድምፃቸውን ያሰሙትን የሊብራል ናሽናልስ ፓርቲ አባላት አልፎ አልፎ ልዩነቶችን እንደሚኖራቸው በመግለጥ ለመከላከል ሞክረዋል። የታዝማኒያ ሴናተር ጃኪ ላምቢ በበኩላቸው ተጋላጭ ከሆኑ ሰዎች ጋር መስራት ካስፈለገ የፖሊስ ማረጋገጫ ያስፈልጋል። ከልጆች ጋር መስራት ካስፈለገም ከልጆች ጋር ለመስራት የሚያስችል ማረጋገጫ መኖር ግድ ነው። የሚሆነውም እንዲያ ነው። ያን የምናደርገውም የሰዎችን ደህንነት ለመጠበቅ ነው። እኛ ከራሳችን በፊት ሌሎችን እናስቀድማለን። ይህን ለማድረግ የሚያስገድድ የለም፣ የምርጫ ጉዳይ እንጂ። ይሁንና ያንን ማድረግ ያልፈለገ መስራት የሚፈልገውን ሥራ አይሠራም ማለት ነው። ቀላል ነው የሚሆነው እንዲያ ነው። ለራሱ ድርጊት ኃላፊነትን የሚወስደው ግለሰቡ ነው። ይህ አግላይነት አይደለም ብለዋል ሴናተር ላምቢ። ዋን ኔሽን የሰዎች ፍርሃትን በመጠቀም ረቂቅ ድንጋጌውን ለገንዘብ መዋጮ ማሰባሰቢያ ሊጠቀምበት ነው ሲሉም ኮንነዋል። ኒው ሳውዝ ዌልስ የነባር ዜጎች የስራት መጠን ለመቀነስ የሙከራ ፕሮግራም ግብር ላይ ለማዋል የነደፈችውን ትልም ይፋ አደረገች። የዓላማ የሙከራ ፕሮግራም የሚጀምረው በሚቀጥለው ዓመት ሲሆን በይልጣለባቸው ጥፋተኞች የኒው ሳውዝ ዌልስ የወረዳ ፍርድ ቤት ዳውኒንግ ማዕከል ባህላዊ የሆነ ቅድመ እስር የምክር አገልግሎት ይሰጣል። እሁድ ኖቬምበር 21 በምዕራብ ሜልበርን በሳት ቃጠሎ ሳቢያ ሕይወታቸውን ባጡ አራት ሕፃናት ሳቢያ የአካባቢ ጎረቤቶች በእጅጉ ጥልቅ ሐዘን የተሰማቸው መሆኑን ገለጡ። የሟቾቹ ልጆች ወላጆችና አንድ የስምንት ዓመት ልጃቸው ከእሳት ቃጠሎው ተርፈው ወደ ሆስፒታል ተወስደዋል። ይሁንና የእሳት አደጋ ሠራተኞች የሦስትና አስር ዓመት ወንድ ልጆችንና የአንድና ስድስት ዓመት ሴት ልጆችን ሕይወት ማትረፍ አልቻሉም። የአራቱ ሟች ልጆች ወላጆች በደህና ሁኔታ ላይ የሚገኙ ሲሆን በሕይወት የተረፈው የስምንት ዓመት ልጅ ከሆስፒታል ወጥቷል። አደጋው የደረሰባቸው ቤተሰብ አባላት ጎረቤት የሆነው ሮበርት ዲገን እሳት አደጋው ጎረቤቶች ላይ እጅግ ጥልቅ የሆነ ሐዘንን እንዳሳደረ ገልጧል። ፖሊስ የእሳት ቃጠሎውን ምክንያት ገና ይፋ አላደረገም። ባለፉት 24 ሰዓታት ቪክቶሪያ ውስጥ 1029 ሰዎች በቫይረስ ሲጠቁ ሦስት ሕይወታቸውን አጥተዋል። ቪክቶሪያ ውስጥ 80 ፐርሰንት ዕድሜያቸው 12ና ከዚያ በላይ የሆኑ ነዋሪዎች ሙሉ ክትባት ተከትበዋል። 91.8 ፐርሰንት ዕድሜያቸው 16ና ከዚያ በላይ የሆኑ ሙሉ ክትባት የተከተወባት ነዋሪዎች ያሏት ኒው ሳውዝ ዌልስ ውስጥ መቶ ሰማንያዎቹ በቫይረስ ተጠቅተዋል። አንድ ሰው ለሕልፈተ ሕይወት ተዳርጓል። ይህ በእንዲህ እንዳለም ቪክቶሪያ ገደቦቿ ከተነሱ ወዲህ የመጀመሪያ ዓለም አቀፍ ተጓዥ መንገደኞቿ ዛሬ እኩለ ቀን ላይ በበረራ ቁጥር ኪዩኤፍ 35 ወደ ሲንጋፖር አቅንተዋል። በረራው ከማርች 2020 ወዲህ የመጀመሪያው ዓለም አቀፍ ጉዞ ሲሆን በመጪዎቹ ሳምንታት ውስጥ ወደ ሎንደን እና ሎስ አንጀለስ የሚደረጉ በረራዎች ይጀምራሉ። በሌላም በኩል ኳንተስ ከዲሴምበር 22 ጀምሮ ወደ ዴልሂ አዲስ የበረራ መስመር እንደሚዘረጋ አስታውቋል። ወረርሽኙ በፊት በየዓመቱ ከ3 ሚሊየን በላይ ዓለም አቀፍ መንገደኞች ወደ ሜልበርን የሚመጡ ሲሆን የ8 ነጥብ 8 ቢሊየን ዶላርስ ለክፍለ ሀገሪቱ ያስገኙ ነበር። የአውስትሬሊያ ጸረ ዘር መድሎ ኮሚሽነር ቼይታን ኤስቢኤስ ነፃ የቴሌቪዥን ዜና ቻናል ለመጀመር እቅድ መያዙ ከፍተኛ ደስታ እንደሰጣቸው ገለጡ። አዲሱ ቻናል ከ30 በላይ ለሆኑ ቋንቋዎች ዓለም አቀፍ የዜና አውታሮችን ያሳትፋል። አረብኛና ማንደሪን በኤስቢኤስ የሚዘጋጅ ይሆናል። በ2015 ለንደንን ለቃ ሶሪያ ውስጥ የእስልምና ስቴትን የተቀላቀለችው ተማሪ ወደ እንግሊዝ ተመልሳ ፍርድ ቤት መቅረብ እንደምትሻ ገለጠች። ሻሚም ቤጋም ለብሔራዊ ጸጥታ አስጊ አለመሆኗን ለማረጋገጥ የእንግሊዝ መንግሥት ምርመራ እንዲያካሄድባት ጠይቃለች። ሆኖም ሶሪያ ከደረሰች በኋላ ዜግነቷን እንድታጣ በመደረጉ ጥያቄዋ ምላሽ የማግኘቱ ሁኔታ በእጅጉ አጠራጣሪ መሆኑን የቀድሞው የአገር ውስጥ ጉዳይ ሚኒስትር ሳጂድ ጃቪድ አመላክተዋል። በዚሁ ወደ ውጭ ምንዛሪ ተመን ስናመራ አንድ የአውስትራሊያ ዶላር 64 ዩሮ ሳንቲም ይመነዘራል። አንድ የአውስትራሊያ ዶላር 72 የአሜሪካ ሳንቲም ይሸረፋል። አንድ የአውስትራሊያ ዶላር 34 ኢትዮጵያ ብር 29 ሳንቲም ይዘረዝራል። ቀጥለን የነገውን የአውስትሬሊያ ዋና ዋና ከተሞችና የአዲስ አበባን አየር ጠባይ ትንበያና ያሰመልን ፐርስ፣ ደመናው ይገልጣል። ዝቅተኛ 12፣ ከፍተኛ 25። አደላይድ ብራ ይሆናል። ዝቅተኛ 16 ከፍተኛ 24። ሜልበርን ሊያካፋ ይችላል። ዝቅተኛ 14 ከፍተኛ 26። ሆባርት ብራ ይሆናል። ዝቅተኛ 11 ከፍተኛ 23። ካምብራ ሊያካፋ ይችላል። ዝቅተኛ 8 ከፍተኛ 21። ሲድኒ ያካፋል። ዝቅተኛ 17 ከፍተኛ 23። ብሪስበን ብራ ይሆናል። ዝቅተኛ 20 ከፍተኛ 26። ዳርዊን በከፊል ደመናማ ይሆናል። ዝቅተኛ 27 ከፍተኛ 35 አዲስ አበባ ፀሐያማ ይሆናል። ዝቅተኛ 9 ከፍተኛ 23። ዜናውን ከማጠቃለያችን በፊት ርዕሰ ዜናዎቹን ደግመን እናሰማለን። ጠቅላይ ሚኒስትር ስኮት ሞሪሰን አብይ የዓለም አቀፍ ድንበሮች ለውጦችን አስታወቁ፣ የዋን ኔሽን ረቂቅ ድንጋጌ በሕግ መወሰኛ ምክር ቤት ውድቅ ሆነ፣ የሚሉት ግንባር ቀደም ርዕሰ ዜናዎቻችን ነበሩ። እያደመጡ የነበረው የኤስፔስ አማርኛ ፕሮግራምን ነበር። የፕሮግራሙን